የኦሮሚያ ክልል አርሲ ዞን ሸርካ ወረዳ ሐሙስ ህዳር 19 ቀን 2017 ዓ.ም በታጣቂዎች ተፈጸመ በተባለ ጥቃት ዘጠኝ ሰዎች መገደላቸውን የአሜሪካ ድምፅ ያነጋገራቸው የተጎጂ ቤተሰቦች ገለጹ። ድርጊቱን የፈጸሙት ሸኔ ብለው የጠሯቸው ታጣቂዎች መሆናቸውን የተናገሩት ቤተሰቦች የተጎጂዎቹ የቀብር ሥነ ሥርዓት ስላንት አርብ መፈጸሙን ገልጸዋል። እናት ፓርቲ ድርጊቱን በጽኑ ያወገዘ ሲሆን የኦሮሞ ነጻነት ሰራዊት በጥቃቱ ውስጥ እጁ እንደሌለበት ገልጿል። ከፌዴራል እና ከክልሉ መንግስት ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ገልሞ ዳዊት ተጨማሪ ዘገባ አለው። ሐሙስ ኅዳር 19 ቀን 2017 ዓ.ም ምሽት ላይ በኦሮሚያ ክልል አርሲ ዞን ሸርካ ወረዳ ሶሌ ቀበሌ ውስጥ ታጣቂዎች በሲቪሎች ላይ አደረሱት በተባለ ጥቃት ዘጠኝ ሰዎች መገደላቸውን የሟች የቅርብ ቤተሰቦችና የአካባቢው ነዋሪዎች ተናግረዋል። በጥቃቱ የተገደሉት ሰዎች በአንድ ጉድጓድ ውስጥ አርብ ኅዳር 20 ቀን 2017 ዓ.ም በአንድ ላይ እንደቀበሯቸው የተናገሩት ቤተሰቦች የተፈጸመውን ጥቃት ዘግናኝ መሆኑን ተናግረዋል። እድሜ 44 የሆነው ታናሽ ወንድማቸው በጥቃቱ እንደተገደለባቸው ለቪኦኤ የተናገሩት አቶ አደበብ ወርቅነህ ጥቃቱ በታጣቂዎች በድንገት የተፈጸመ ነው ብለዋል። ዘጠኝ ሰዎች እንደዚሁ ባልታወቀ ሰዓት ተሰብስበው ፊቱ ስድስት ሰዓት ከሩብ ላይ ሲሆን እኛ ሩምታ መሳሪያ ሲተኮስ እና በዛን እለት በቃ ጨረሷቸው። ሲነጋ ስንወጣ ርፍርፍ አርገዋቸው እንዲበሰል ምን የበሳሰሉ ልጆች። አንዱ የዛ የሶሌ ጡጃ አካባቢ ትምህርት ቤት ዘበኛ ነው። አንዱ ሀይሌ ወርቅና የሚባለው የአካባቢን እቃ የሚያሳምር አናጺ ነው። አንዱ ሽማግሌ ነው፣ የእኔ እኩያ የሰባ ዓመት ሽማግሌ ነው በላይነህ ጥላሁን ይባላል አንዱ ለዝና ለገሰ ይባላል እሱም እንዴት አይነት ሽማግሌ ነው ማንንም የማይነካ ሁለቱ ሴቶች ልጆች እንዴት ያሉ እንዴት ያሉ እናት አባታቸውን ቤተሰባቸውን የሚጦሩ እንዴት ያሉ ሁለት ሴቶች ናቸው አንድ አስተማሪ ነበረ ካሳሁን እሸቱ ይባላል እና አንድ ገነነ ተካለኝ የሚባልና አበበ አሰፋ ሽብሮ አሰፋ የሚባሉት የት እንደደረሱ አናውቅም። አሁን እነሱ ሬሳቸውም አልተገኘ ይኑሩም አይኑሩም አናውቅም። አክለውም የታናሽ ወንድማቸውን አቶ ኃይል ወርቅን መገደል እንዴት እንደሰሙ ያስረዳሉ። የእኔ ወንድም ነው አንዱ የተገደለው ታናሽ ወንድሜ ኃይሌ ወርቅና የሚባለው ነው። ምንም ያው ከቤት ወጣ ውጣ አሉት፣ ወጣ፣ ሄደ። ከዛው ከእኛው ቤት በታች ነው የሆነ ጎድጓዳ ቦታ አደረሱ። ሁሉንም ከያለበት አመጧቸው፣ ሰበሰቡ፣ ረሸኗቸው። መሞታቸውንስ እንዴት ሰሙ እርሶ? ጠዋት ነው። ለሊት አንዱ እንደዚሁ ተነስ ወደ መንገድ ሲሄድ አይቷቸው ጮኸ። ተነስተን ስንሄድ በቃ አርፈዋል። ወደ ስምንት ሰዓት ላይ ሰምች ያለው ስልክ ተደውሎልኝ ያው እንግዲህ ገንዘብ ሊሉ ነው ብለን ምን እናደርጋለን። ወደ እነሱም መሄድ አፈሙዝ ነው ፈርተን ዝማል ታጣቂዎቹ ወንድማቸውን ከቤተሰቡ ነጥለው እንደ ገደሏቸውም አስረድተዋል። እኛ እንግዲህ ጎረቤት ነን፣ ያው ቤተሰብ በር እያንኳኩ ክፈቱ እያሉ ነው። ከአፍ እስከ አፍንጫ በጣም ነው የታጠቁት። አሉ፣ ብዛት አላቸው። ወደ ሰላሳ ናቸው ይባላል። እና በቃ ዝም ብለው ሰበሰቧቸው። ከዚያ በኋላ ያው አንድ ቦታ አድርገው ከማዶም፣ እንዴት ያለ የሰባተኛ ክፍል ተማሪ ልጅም አለበት። ይሄ እንደው የዘር ማጥፋት ነው የሚመስለው። ረሸኗቸው። በቃ አንዴ አስተኝተው ነው የጨረሷቸው። ከቤት እያወጡ አንድ ቦታ፣ ከተለያየ ቦታ ሰብስበው አንድ ቦታ ነው የጨረሷቸው። ይህንን ጥቃት ያደረሱት ማን ናቸው? ምን ይታወቃል፣ ዱርየውም ሊሆን ይችላል። እንደዚህ የሚባሉ ግን አሉ፣ ወደ ጫካው ወደ ታች አሉ ይባላል። ማን የሚባሉት? ሸኔ የሚባሉት አሉ ይባላል። በእነሱ ስምም ሌላ ሰው ሊሆን ይችላል። እንደዚህ አያደርጉም ይላሉ እንጂ እኛ በአካል ሁኔታውን የምናውቀው በዝርዝር የምናውቀው ነገር የለም። በደህንነት ስጋት ምክንያት ስማቸው እንዳይገለጽ የጠየቁ ሌላ የሸርካ ወረዳ ነዋሪ እገታና ግድያ በአካባቢው መከሰት ከጀመረ መቆየቱን ገልጸዋል። በዚህ ጥቃት አጎታቸውን ማጣታቸውን የተናገሩት እኚህ ነዋሪ በአካባቢው ደረሰ ያሉትን እንዲህ ያስረዳሉ። በቡድን ተደራጅተው የተለያዩ ቦታዎች ላይ ተደራጅተው ነው ተከፋፍለው የተሰማሩት። እነሱም አንዱ ፓርክ ከየቤታቸው ይዘቸው የወጡት አቶ ተሾመ ስዩም የሚባል ወደ አርባ አንድ አርባ ሁለት ዓመት የሚሆን ወጣት የቀበሌ ታጣቂ ሆኖ የሚሰራ በላይነት ለአሁን የሀገር ሽማግሌ ወደ ሀምሳ ሶስት ሀምሳ አራት አካባቢ ዓመት የሆነ የሀገር ሽማግሌ ለሀገር የቆመ ሰው ሀይሌ ወርቅነህ የሚባል ደግሞ የእንጨት ስራ ላይ እየኖረ በዛም ደግሞ ግብርና ሕይወት እየኖረ ያለ ሰው ዘላለም ተክልሸት የሚባል ደግሞ ነዋሪ ገበሬ የሆነ ነዋሪ የድሮ ሰው የሆነ ቢያንስ አንድ ሀይሌ ወርቅነህ ወደ አርባ ሁለት አካባቢ ዓመተ ማለት ዓመት የሆነ ዘላለምም እንደዛው አካባቢ የሆነ ልጅ ነው። የትምህርት ቤት የመንግስት ትምህርት ቤትን የሚጠብቅ ዘበኛ የሆነ ዘውዱ አረዳ የሚባል እስከነ ባለቤቱ ታደዱ ንጋቱ ከምትባሉ ጋራ አንድ ላይ ካሳውን እሸቱ መምህር ነው። ሌላኛው መምህሩ ይሞትም ይኑርም አይታወቅም ለዝና ለገሰ የሚባል እስከነ ልጁ ሴት ልጅ ብዙነሽ ለዝና የምትባል ልጅ አንድ ላይ አድርገው ሰብስበዋቸው ከቤት አይዘዋቸው ወጥተው ወደ ፈረንቀሳ የምትባል ወንዝ አለች። የፈረንቀሳ አካባቢ የምትባል ወንዝ ላይ ሰብስቧቸው አንድ ላይ ነው እነኝህ ቤተሰብ አንድ ነው የጨረሷቸው፣ የረሸኗቸው። የተጎጂዎቹ የቅብር ስነ ስርዓት አርብ ዕዳር ሀያ ቀን ሁለት ሺ አስራ ሰባት ዓመት ምረት ጾሌ ሚካኤል ቤተ ክርስቲያን መካሄዱንም እኚሁ ነዋሪ ተናግረዋል። በዚሁ ጥቃት ሌሎች ሰዎችም በታጣቂዎቹ ታግተው እንደተወሰዱም አብራርተዋል። አንዱ ነነ ተካልኝ ይባላል። አንደኛው አበባ አሰፋ፣ አንደኛው የእሱ ወንድም የአበባ አሰፋ ሽብሩ አሰፋ የሚባል ይኑሩም ይሙቱም አይታወቅም። እነሱ አሁን ሀግተውም ይሁን ይግደለዋቸውም ገና ምንም የታወቀ ነገር የለም። ግን ተገሏል የሚል ኢንፎርሜሽን የደረሰን ሬሳ እስካሁን ምንም የተገኘ ነገር የለም። ይህን ጥቃት ያደረሰው ማን ነው? ሸኔ የሚባለው ቡድን ነው። አሁን እነኝህ ተገዳዮች ናቸው በረ የሚያውቁት እኛ የምናቀውም ህብረተሰቡ የሚያውቀውም ብዛቱን የሚያውቀውም ነገር የለም። ቀብር ስነስርዓት ተካሄደ። ያው አደጋ የደረሰበት ቤተሰብ ሌሎች ዘመዳ ዘመዶች፣ አዘማዶች እየሄዱ እርማቸው እያወሩ ወደ ቤታቸው እየገቡ ነው። ቀብር ዘንትን ከተፈጸመ በኋላ የሟች ቤተሰቦች አካባቢ ላይ የእኛን አጎት እንግዲህ የኔን አባት አካባቢ ዛጋ ሄደው መረጃ ተቀብለው ብቻ ወደ ካምፕ ነው የተመለሱ። ሌላ ምንም የተፈጸመ ምንም የተደረገ ምንም ምርመራም ከዛ በላይ የተደረገ ነገር ምንም የለም። ተጎጂዎቹ የግድያው ሰለባ የሆኑበት ምክንያት እኚህ ነዋሪ አክሎ ሲገልጹ አንደኛ ሃይማኖት ተኮር ነው። ከዚህ በፊትም ልቀቁ ይሄን ልቀቁና ውጡ የሚል ቀርቦላቸዋል። ያንን አላ ሳያደርግ ስለቀሩ ነው። አሁን ሃይማኖት ተኮራዊ ነገሮችን ከዚህ በፊትም መሳሪያም ነበራቸው ግለሰቦች ለኑሯቸው ሲኖሩ እነሱን ሁሉ መንግስቱ ሁሉ ይሄን ንስ ሲያደረግም ትልቅ ሲፈታም የነበረበት ያለ አሁን ይህ ሁሉ ነገር ተደርጎ ይህን እዚህ ደረጃ ደርሰዋል። እግዚአብሔር እንግዲህ ያደረገውን አድርጓል። ምንም ማድረግ ስለማይቻል ይህን ያህል ደረጃ ነው የተደረሰው ማለት ነው። ተመሳሳይ ጥቃቶች ላለፉት ስምንት ዓመታት በአካባቢው ሲከሰት ቆይተዋል ያሉት ነዋሪው ለዚህም የመንግስት የፀጥታ ኃይሎች ተገቢ እርምጃ አልወስዱም ሲሉም ወቅሰዋል። በሌላ በኩል እናት ፓርቲ ድርጊቱን አውግዞ መግለጫ አውጥተዋል። አቶ ጌትነት ወርቁ ይህ ፓርቲው የውጭ ግንኙነት ባልደረባ ናቸው። አርሲ ዞን ሽርካ ወረዳ ሶሌ ፈረንቀሳ እና ሶሌ ጥጁ የሚባሉ አካባቢዎች ናቸው። ቀበሌ ነው እና ይሄ ሶሌ ጥጁ የሚባለው ወንዝ ነው። እዚ አካባቢ ወስደው ነው በአሰቃቂ ሁኔታ የገደሏቸው። ዘጠኝ ሰዎችን መርጠው ነው የገደሏቸው። ከዘጠኙ በስም ዝርዝርም ደርሶናል በነገር ላይ ይሄ እነዚህ ሰዎች ሁለት የሰባ ዓመት አዛውንቶች ናቸው እዛ ውስጥ ያሉት ባልና ሚስቶች ናቸው። እናትና ልጅ፣ አባትና ልጅ አሉ፣ ወንድማማቾች አሉ። ስለዚህ ከሞላ ጎደል የአንድ ቤተሰብ ወይም አንድ ቤተሰብ አካባቢ ያሉ አባላት ናቸው ብለህ ልትደመድም ትችላለህ። በጾታ ረገድ እንግዲህ እስካሁን ባለኝ አብዛኞቹ ወንዶች ናቸው። ሴቶች ያውም ደግሞ እድሜያቸው ጠና ያሉ እናቶች እንዳሉበት እናውቃለን። አንድ የአስራ ስምንት ዓመት ልጅ፣ ሌሎቹ ግን ከአርባ ዓመትና በላይ እድሜ ያላቸው ናቸው ባጠቃላይ አብዛኞቹ ወንዶች ናቸው። ስብጥሩ ይሄ ነው ማለት ነው። ከነዚህ በተጨማሪ አራት ሰዎችን እንደዚሁ አፍነው ወስደዋል። እንግዲህ አራቱን ሰዎች እዚህ አካባቢ ተገደሉ ተብሎ ቦታ ተጠቁሞ አሁን አሁን በቅርብ በደረሰኝ መግለጫውን ካወጣም በኋላ ከአመሻሹ ላይ በደረሰኝ መረጃ እዚህ አካባቢ ተገለው ኑን አውሰዱ አስክሬን ተብሎ ሲሄዱ በተባለው ቦታ የለም። ሩቅ ቦታ ነበር የጠቀሱላቸው። እና ያው እንግዲህ እጣ ፈንታቸው ምን እንደሆነ አናውቅም። አራት ሰዎችን እንዳይኸው ጠቅሰን የታፈኑትን አስቀምጠናል። አርሲ ዞን በፊት በግብርና ምርቱ ይታወቅ ነበር ያሉት አቶ ጌትነት፣ በተለይ ከአምስት ዓመት ወዲህ የጸጥታ ችግሩ ተባብሶ መቀጠሉን ያስረዳሉ። የሚመለከተው አካልም መፍትሄ እንዲሰጥም ጠይቀዋል። ዋናው ጉዳያችን የሞቱት አልፈዋል፣ ምንም ብታደረገው አችልም። ከዚህ ትምህርት ተወስዶ አርሲ በአጠቃላይ የጸጥታ ኃይሉ ተረባርቦ ያንን ህዝብ እንዲታደገው ነው። እንግዲህ አቶ ጌትነት አክለው በአርሲ ዞን ውስጥ በተለይ ሃይማኖትና ብሔር ተኮር ጥቃቶች እንደሚፈጸሙ ገልጸው የሚመለከታቸው የጸጥታ ኃይሎች እንዲህ ያለውን ጥቃት ሊያቆሙት ይገባል ሲሉም አክለዋል። ታናሽ ወንድማቸውን በዚህ ጥቃት እንዳጡ የገለጹት የሽርካ ወረዳ ነዋሪ አቶ አደበቡ ወርቅነ የመንግስት የጸጥታ ኃይሎች አካባቢውን ቢቆጣጠሩትም ነዋሪዎቹ ግን ቦታውን በመልቀቅ ላይ ናቸው ብለዋል። መተዋል ከአሰላ ድረስ ተደዋውለው መጥተዋል። አይዟችሁ ከዚህ ወዲያ እንጠብቃችኋለን። ይሄም ሳይታወቅ ነው። ምን ብለው ሄዱ። ሌላ ምንም ያደረጉልን የለም። አሁን ይኸው ህዝቡ ከዛ ቀበሌ ውስጥ በሙሉ እስላም ክርስቲያኑ እየለቀቀ ነው። ትናንትናም ቀብሩን ትቶ እቃ ሲያግዝ ነው የዋለው። ዛሬም ይኸው እቃውን እየሰበሰበ ነው በሙሉ ሄደናል። ወደ ወደ እየከተማ ወደ ሶሌ፣ ግማሹ ወደ ጎቤሳ፣ ግማሹ ወደ ናዝሬት ግማሽ ወደ አሰላ እየተሰደደ ነው። በጥቃቱ ዘመዶቻቸውን እንዳጡ የገለጹት ለግድያው ሸኔ ሲሉ የገለጹት የኦሮሞ ነጻነት ሰራዊትን ወቅሰዋል። የኦሮሞ ነጻነት ሰራዊት አዛዥ አማካሪ መሆናቸውን የገለጹት አቶ ጅሬኛ ጉደታ ስለ ግድያው መረጃ እንደሌላቸው ገልጸዋል። አቶ ጅሬኛ አክለው የኦሮሞ ነፃነት ሰራዊት ይወስዳል ባሉት እርምጃዎች ሰላማዊ ሰዎችን ዕላማ እንደማያደርግና ሰዎችንም በሃይማኖታቸውና በብሔራቸው ለይቶ አያጠቃም ሲሉም ክሱን ተከላክለዋል። ይህን ጉዳይ በተመለከተ ከሽርካ ወረዳ ከአርሲ ዞን መስተዳደር እና ከኦሮሚያ ክልል ኮሚኒኬሽንስ ቢሮ ምላሽ ለማግኘት ያደረግነው ተደጋጋሚ ሙከራ ሳይሳካ ቀርተዋል። ለአሜሪካ ድምፅ ገልሙ ዳዊት ከአዲስ አበባ።